ገና የ11 ዓመትን በቆቅላናት ማሚት ሀቱ በትግራይ ማዕከላዊ ዞን ቆላ ተንቤን ወረዳ ልዩ ስሙ ደባኖ ነው ትውልድ መንደሯ። እሷ ምንም የምታውቀው ነገር ባይኖርም ቤተሰቦቿ ታጭተሻል ብለው ባል የሚባል ሰውዬ ገጠሙላት። እሷ ግን ከባል ጋር ምን እንደሚደረግ እንኳን አታውቅም። በመሆኑም ከባል የሚፈጸምባትን ትንኮሳ በመሸሽ ወላጆቿ ቤት ጠፍታ ትመለሳለች። ቤተሰቦቿ ተቀብለው በዱላ ሚቀጥቅጠው ባሏ ዘንድ ይመልሷታል። አንድ ቀን እንደ ልማዷ ጠፍታ ወደ ቤተሰቦቿ ሄደች። የተለመደው ዱላም አልቀረላት። የባልናትም መጥተው ይዘዋት ተመለሱ። ከዛስ አንድ መጀመርታ ነገር በሀይሊ መምርዕምኔ እኔ መጀመሪያ በሀይል ነው የዳሩኝ። ያኔ 11 ዓመት ልጅ ነኝ። ቤተሰቦቼ አሁንም እምቢ ብላቸው በዱላ ቅጥቅጥ ያደረጉኝ ነበር። ያለ እድሜዋ ዳሯ ተብለው እንዳይታሰሩ መጀመሪያ ምንም ድግስ ሳያደርጉ ነበር ወደ ባልቤት ቤት እንዲሄድ ያደረጉት። ከወር በኋላ ግን ድል ያለ ድግስ አድርገው ዳሩኝ። ይህ ሁሉ ሲሆን ግን እኔ ምን እየተደረገ እንደሆነ ምንም አልገባኝም። በኋላ ቤት ወስዶኝ ስቀመጥ ለሊት ሌሊት ያስቸግረኝ ነበረ። እኔ ደግሞ እየጠፋሁ ወደ ቤተሰቦቼ ሲሄድ እነሱም ይመልሱኛል። አንድ ቀን እንደ ልማድ ጠፍቼ ሄድኩኝ። የሰውየው እናት ከቤት መጥተው ወሰዱኝና ሁለታችንም ቤት ውስጥ የኋሊት ዘጉብን። ሰውየው ችግር ስለነበረበት ምንም አላደረገኝም ነበር። ያኔ ግን በቃ ሌላ ሰው እንዳይወስድሽ እግርሽን ቆርጬ፣ ከዚያ እኔ ታክሜ ልጅ ወልድልሻለሁ እያለ ግጥግጥ ቀጥ አድርጎ ከጣለኝ በኋላ በፋስ ሁለቱን እግሮቼ ከጉልበቴ በታች ቆረጣቸው። እሱ ሮጠ አመለጠ። እኔ ደግሞ አእምሮዬን ስቼ ወደቅሁ። እቺን ሕፃን ሁለቱን እግሮቿን ጭካኔ በተሞላበት ቆርጦ ሲያመልጥ እናቱ ፋሱን በመደበቅና እሷን ወደ ሕክምና ወስደው ከመርዳት ይልቅ የፈሰሰውን ደም እንዳይታይ አፈር በማልበስ ተባባሪ ሆኗል። ጉዳት አድራሽ በእህቱ ጥቆማ ተይዞ ለፍርድ ቢቀርብም ለዚህ ጭካኔ የተሞላበት ድርጊት የስር ፍርድ ቤት የሰጠው ውሳኔ እናትና ልጅ በ11 ዓመት ብቻ እንዲታሰሩ የክልሉ የሴቶች ጉዳይ ቢሮ ጉዳይን ይዞ አቤት በማለታቸው ግን የስር ፍርድ ቤት ውሳኔ ተሽሮ 15 ዓመት ጽኑ እስራት እንዲቀጣ ተወስኗል። ማሚት በሂሳብም ጎበዝ ስለነበረች አስተማሪ የመሆን ህልም ነበራት። አሁን ግን እንደ እሷ የሚጠቁ ሴቶችን ለመታደግ ጠበቃ መሆን ትፈልጋለች። ይህን ህልሟ እውን ለማድረግ ደግሞ ውጭ ሄዳ የተሻለ ሕክምናና ድጋፍ ማግኘት ትፈልጋለች። ውጭ ደስ ውጭ ብሄድ ደስ ይለኛል ለምን ብትለኝ የተደረገልኝ ሰው ሰራሽ እግር ከእድገቴ ጋር የሚመጣጥን ባለመሆኑ በየጊዜው መቀየር አለበት። ስለሆነም በውጭም በሀገር ውስጥም ያሉ ኢትዮጵያውያን ወንድሞቼ ህልሜን እውን ለማድረግ በተቻላችሁ እንድትረዱኝ እማጸናለሁ። ማሚት አሁን የ አስራ አምስት ዓመት ልጅ ሆናለች። ማሕበር ህውነት ደቀ ሰባት በተባለ አገር በቀል ምግባረ ሰናይ ድርጅት የተወሰነ እገዛ እየተደረገላት እየተማረች ነው። የድርጅቱ መስራችና ዋና ስራ አስኪያጅ አቶ ፍቅር አሰፋም ይህን ህልሟን እንድታሳካ ከጎና ሆኖ በብዙ ነገሮች፣ በሞራልም፣ በተለያየ ነገር ሴት ስለሆነች ብዙ ነገር ሊያስፈልጋት ይችላል እኛ የተለየ ነገር አናደርግላትም ከሌሎቹ ልጆቻችን። እና ግን እቺ የተለየ ነገር ያስፈልጋታል፣ እና ስፖንሰር ሆኖ እሷን የሚያገዝ ሰው ቢኖር ጥሩ ነው። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ መቀለ